ፕሬዝደንት ዶናልድ ትራምፕ ለካቢኔያቸው ካቀረቧቸው እጩ ባለስልጣናት ውስጥ ያገረ ገዢ ኒኪ ሄሊን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደርነት ሹመት የህግ መወሰኛ ምክር ቤቱ ትናንት አጽድቋል። ፕሬዚደንቱ ካቀረቡት የእጩ ባለስልጣናት ዝርዝር በምክር ቤቱ ይሁንታ ሲሰጣቸው ኒኪ ሄሊ ገና አራተኛ መሆናቸው ነው። ሪፑብሊካኖች የሹመቱን ማጽደቅ ሂደት በማጓተትና ሀገሪቱን በማክሰር ዲሞክራቶቹን ይከሳሉ። ዲሞክራቶቹ ደግሞ የፕሬዚደንት ትራምፕ ሹማምንቶችን ሥነ ምግባር ህገ መንግስቱ በሚያዘው መሰረት እያጣራን ነው እያሉ ነው። ማይክል ቦመን ሴኔቱ ስራውን እያከናወነ ካለበት ከተወካዮች ምክር ቤቱ የላከውን ዘገባ ትዝታ በላቸው ታቀርባለች። እስካሁን ሰነቱ ሹመታቸውን ያጸደቀው የፕሬዝደንት ትራምፕ ካቢኔ አባላት የመከላከያ ሚኒስትሩ ጆን ማቲስ፣ የአገር ውስጥ ደህንነት ሚኒስትሩ ጆን ኬሊ እንዲሁም የሲአይኤው ዳይሬክተር የማይክ ፖምፒዮን ሲሆን እነሆ የደቡብ ካሮላይናዋ ገረገዢ የኒኪ ሄሊ ሹመት ለተባበሩት መንግስታት ድርጅት አምባሳደርነት መጽደቁ አራተኛው መሆኑ ነው። ከአስራ ሁለት በላይ የሚሆኑ የቁልፍ እጩዎችን ሹመት አሁንም ሴኔቱ እየተመለከተ ነው። የሴኔት ዲሞክራቶች የፕሬዚዳንቱን በርካታ የካቢኔ አባላት ሹመት በማጓተት ላይ ናቸው። በምን አይነት ሁኔታ ነው የፕሬዚዳንቱ አጀንዳ የሚፈጸመው እያል በመጠየቅ ላይ ነን። ይህን ያማረሩት የዋይት ሀውስ ቃል አቀባይ ሻን ስፓይሰር ናቸው። በምክር ቤት ውስጥ በቁጥር አናሳ የሆኑት ዴሞክራቶች ብቻቸውን ሹመት እንዳይጸድቅ ማገድ ባይችሉም ስላጓተቱ ግን ለውጭ ጉዳይ ሚኒስትርነት የታጩት የሬክስ ቴለርሰን ሹመት ከመጽደቅ ዘግይቷል። ሪፐብሊካኑ ባብ ክሮከር እርምጃውን በቀል ሲሉ ገልጸዋል። አሁን ብዙ ነገሮች በዓለም ዙሪያ እየተከናወኑ ባሉበት ለሀገራችን የሚሰሩ ተሿሚዎችን በፍጥነት ያለ ማጽደቅ ከበቀል በስተቀር ምንም ሊሆን አይችልም። የዴሞክራቶች መሪ ሴናተር ቸክ ሹመር በጉዳዩ ይቅርታ አይጠይቁም፣ እንዲያውም በስራችን እንኮራለን ነው የሚሉት የእነኚህን ተሿሚዎች መዝገብ በወጉ መመርመርና ማጣራት የእኛ ብቻ ሳይሆን የሪፐብሊካን ፓርቲ ኃላፊነትና ግዴታ አይደለምን? እነዚህ ተሿሚዎች በአሜሪካውያን ሕይወት ላይ ከፍተኛ ስልጣን ይኖራቸዋል። እናም ከአሁን በፊት ምን እንደፈጸሙና ምን እንደሚያስቡ ማጤንም በጣም አስፈላጊ ነው። ሪፐብሊካውያን እንደ አውሮፓ አቆጣጠር በ2009 ዓ ም ፕሬዚደንት ኦባማ ስልጣን በተረከቡ የመጀመሪያው ቀናት ሂደቱን በማፋጠናቸው የ14 ካቢኔ አባላት ሹሞች ጸድቆ እንደነበር ያስታውሳሉ።